ጋቢና <laughs> ቪኦኤ ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። ሱራፌል ሽፈራው ዲጄ ፋትሱ ከጎኔ ጋቢና ቁጭ ብሏል። ሰላም ሰላም፣ እንደምን አመሻችሁ። የዛሬው የመወያያ ጉዳያችን የሀገር አቀፍ የ12ተኛ ክፍል ፈተና መሰረዝ ላይ ይሆናል። ሙሉ ለሙሉ ትክክለኛ ፈተና በወብሰት ላይ የወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦረዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት አራት ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ህዝቦች ለመግለጽ ነው። የትምህርት ሚኒስትሩ አቶ ሽፈራ ሽጉጤ የፈተናውን መሰረዝ የገለጹበት መግለጫን ይዘናል።

ከአዲስ አበባ የአስራ ሁለተኛ ክፍል የዘንድሮ ተፈታኞች መካከል በስልክ አነጋግረናቸዋል። የፈተናውን መሰረዝ ላይ ሙሉ እጃችን አለበት ያሉት ደግሞ አቶ ጃዋር መሐመድ ምክንያታቸውን ያስረዳሉ። ሙሉ ኃላፊነቱን የሚወስደው የኦሮሞ ህዝብ ነው። የኦሮሞ ህዝብ ነው ከመንግስት ጋር እየታገለ ያለው ሁሉም የኦሮሞ ህዝብ ሲሳተፍበት የነበረ ተቃዋሚ ብቻ አይደለም። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ግሎባል ስሌቨሪ ኢንዴክስ የተባለው ድርጅት ዛሬ ባወጣው ሪፖርት መሰረት በዓለም ዙሪያ ከ45 ሚሊዮን የሚበልጡ ሰዎች በተለያየ መንገድ በዘመናዊ ባርነት ይኖራሉ። በለየለት መልኩ በባርነት የተያዙ ሰዎች ብዛትና ከህዝባቸው ቁጥር አንጻር ከፍተኛውን አሀዝ ከያዙ ሀገሮች መካከል ህንድና ኡዝቤኪስታን ይገኙባቸዋል። በኡዝቤኪስታን በመንግስት ፈቃድ በግዴታ በጥጥ ለቃሚነት የሚሰሩ ዜጎች መኖራቸውን ሪፖርቱ ጠቁሟል። በወህኒ ቤት የግዴታ የጉልበት ስራ፣ በወሲብ ብዝበዛ ና ሴቶችን ወደ ጎረቤት ሀገር እየተወሰዱ በግድ መዳር በመሳሰሉት ተግባራት ደግሞ ሰሜን ኮሪያ ብዛት ያላቸው በባርነት ስር ያሉ ዜጎች ያሏት መሆኑን ሪፖርቱ አመልክቷል። ግሎባል ስሌቨሪ ኢንዴክስ ባካሄደው ጥናት ስልሳ ሰባት ሀገሮች የተካተቱ ሲሆን ሊቢያ፣ አፍጋኒስታን፣ ሶማሊያ፣ ሶሪያ ና የመን በቀጠሉት ግጭቶች ምክንያት ጥናት አልተካሄደም። በሌላ ወገን በዚህ በያዝነው የአውሮፓውያን 2016 ዓ ም እስካሁን ባለው ጊዜ ወደ አውሮፓ ለመግባት ሜዲትራኒያን ባህርን ሊያቋርጡ ሲሞክሩ የሞቱት ሰዎች ቁጥር ከ2500 በልጧል። ለማነጻጸር ባለፈው 2015 ዓ ምት በመጀመሪያዎቹ አምስት ወራት የሞቱት ቁጥር 1855 እንደነበርም ተገልጿል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ቃል አቀባይ ዊሊያም ስፓይንድለር በአጠቃላይ በሜዲትራኒያን ባህር በአሁኑ ጊዜ ባህሩን ለማቋረጥ ከሚሞክሩ ሰዎች ከሰማንያ አንድ ሰው አንዱ ህይወቱ ባህሩ ላይ የመቅረት እጣ ሊገጥመው እንደሚችል ገልጸዋል። ከሰሜን አፍሪካ ወደ ጣሊያ የሚወስደው የባህሩ መስመር የባሰ አደገኛ መሆኑን በዚህ አመት ከሞቱት መካከል 2119ኙ በዚህ መስመር ለማቋረጥ የሞከሩ መሆናቸውን አክለዋል። በዚያ መስመር ከ23 ሰው አንዱ የመስጠም እጣ ሊገጥመው እንደሚችልም ጠቁመዋል። በሌላ ወገን እንደ አውሮፓውያን አቆጣጠር በ1966 ዓ ም የኒውዮርክ ሴናተር የነበሩት ሮበርት ኬኔዲ በያኔዋ ዘረና ደቡብ አፍሪካ ታሪካዊ ጉብኝት አድርገው ያስተላለፉት የተስፋ መልእክት እነሆ ከግማሽ ምዕተ ዓመት በኋላም ማስተጋባቱን ቀጥሏል። ሮበርት ኬኔዲ በወቅቱ ያደረጉት ንግግር በሕይወታቸው ካደረጓቸው ሁሉ የሚደነቅ ነው ሲሉ ምሁራን መስክረውላቸዋል። የኬኔዲ ቤተሰብ አባላት የዚያን ታሪካዊ ጉብኝት ሀምሳ ዓመት ምክንያት በማድረግ በአሁኑ ወቅት ደቡብ አፍሪካን በመጎብኘት ላይ ይገኛሉ። ወደ ቀሪ ዝግጅቶቻችን ልመልሳችሁ። ጋቢና ቪኦኤ። የጋቢና ጉዟችን ይቀጥላል። የምናስተናግዳችሁ እኔም ሱራፌል ሽፈራውና እኔም መስታወት አድራጋው አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የዘንድሮ የ12ተኛ ክፍል መልቀቂያ ፈተና በመሰረቁና በማህበራዊ ዌብሳይቶች በመሰራጨቱ መሰረዙን የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ያስታወቁ ሰምተነው የማናውቀው እንዲህ አይነቱ ድርጊት የልጆቻችንን ሞራል ይነካል ያሉ ወላጆች በበኩላቸው በተፈጠረው ሁኔታ ማዘናቸውንም ገልጸዋል። እስክንድር ፍሬው ተጨማሪ አለው። ሚስጥር፣ ተብሎ በተማሪዎች ፊት የተከፈተው የ12 ክፍል መለቀቂያ ፈተና ከነ መልሱ ለበርካቶች የደረሰ ሆኖ ተገኝቷል። በመላገሪቱ የሚገኙ ተማሪዎች ከፈተናዎቹ የመጀመሪያ የሆነውን የእንግሊዝኛ ቋንቋ ፈተና እስኪያጠናቀቁ ስለተወሰነው ነገር አንዳች አልገመቱም። በዚያው ሰዓት ግን የትምህርት ሚኒስትር ሽፈራው ሽጉጤ መግለጫ እየሰጡ ነበር። የእንግሊዝኛው ፈተና በማበራዊ ድረገጾች ከተሰራጨው ጋር አንድ አይነት ሆኖ መገኘቱን ሚኒስትሩ ገልጸዋል። እናም ፈተናው በአጠቃላይ እንዲቋረጥ መወሰኑን ይፋ አድርገዋል። ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ የወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦልሬዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት አራት ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው። ይህ ውሳኔ ለተማሪዎቹ የተነገረው የእንግሊዝኛውን ፈተና እንደጨረሱ ነው። ተመልሰን እንዳንመጣና የመገናኛ ብዙኃንን ዘገባ እንድንከታተል ተነገረን ብሏል። አንድ ተፈታኝ ፈተናው መሰረቁ ከነ መልሱ ጭምርም በማህበራዊ ድረገጾች መውጣቱ በተለያየ መንገድ ሲገለጽ ቆይቷል። ጥያቄውን ከነ መልሱ የተመለከቱ ያገኙ ተማሪዎች መኖራቸውን ተረድቻለሁ ብሏል። ይሄው ተፈታኝ ሚኒስትሩ ትናንት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ግን ተሰረቀ የሚባለው መረጃ የተሳሳተ ነው ብለው ነበር። እስካሁን ድረስ ወጡ የተባሉ መረጃዎች በሙሉ የተሳሳቱና ሽብር ለመፍጠር ሆን ተብሎ የሚረጩ መሆናቸውን ወላጆች በመገንዘብ ልጆቻቸውን እንዲመክሩ ተማሪዎችም ይሄን ተገንዝበው ባጠኑትና በተዘጋጁት መንገድ ብቻ በራሳቸው ላይ ተማምነው ፈተናቸውን እንዲፈትኑ ለማሳሰብ ነው። መረጃውን ቀደም ብሎ ማጣራትና ማረጋገጥ ያልተቻለው ፈተናው ከመጀመሩ በፊት መቅደድና መመልከት ስለማይቻል እንደሆነ በዛሬው ማብራሪያ ጠቅሰዋል። ተማሪዎች ክፍል ገብቶ ፈተና በተማሪ ፊት እስኪቀደድ ድረስ እኛ ፈተናውን መክፈት ስለማንችል ፈተናውን አልከፈትም። ሁለት ሰዓት ተኩል ላይ ተማሪዎች ወደ ፈተና ክፍል ገብቶ ከተጠቃለሉ በኋላና ፈተናው ከተከፈተ በኋላ በእጃችን ያለውን ብርሃንና ሰላም ማተሚያ ድርጅት ውስጥ ያለውን በፖሊስ ጥበቃ እንዲመጣና እንዲቀደድ በማድረግ ጥያቄዎቹ ተመሳሳይ መሆናቸውን አረጋግጠናል። ለተፈጠረው ችግርም ይቅርታ ጠይቀዋል። ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍታ ቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ። ሰምተን የማናቀው ባሉት በዚሁ የፈተና ስርቆት ማዘናቸውን አንዳንድ ወላጆች ተናግረዋል። የሰበታ ከተማ ነዋሪ የሆኑና ልጃቸውን አዲስ አበባ እያመላለሱ ያስተማሩ አስተያየት ሰጪ ድርጊቱ የተማሪዎቹን ስሜት የነካ ወላጆቻቸውንም ያሳዘነ ነው ብለዋል። እኔ ሞራል የተነካ ምልህ እንደ ዜጋ ሳስበው በአራት አቅጣጫ ና ያዩት ይህንን ጥፋት ይህን ስህተት የማየው ና አንደኛው የእኔ የልጅ ሞራል መጎዳቱ ነው። ሁለተኛ የመምህራኑ መጎዳት ነው። ሶስተኛ የራሱ የመንግስት ይህን ያህል ወጪ አውጥቶ ይህን ያህል ኪሳራ እንትን ብሎ ማድረጉ ነው። ና ከነዛ ከነዛ ሁኔታዎች በጣም አዝኜ እና ብዙም ጓደኞች ጋር አላምን ብዬ ጓደኞች ጋር ደወልኩኝ የብዙ ጓደኞቼ ወላጆች በጣም ያዝኑ ነበር። ብዙዎቹ ጋር ስደውል ጓደኞቼ ጋር የሰጡ መልስ አንዷ ታለቅስ ነበረ። አንድ ልጅ ነበር የሚፈትን ና በጣም አዝና በቃ እንዲሆነ ለፍቼ ምናምን ስትል እሷን እኔ ከዛ የራሴን ነገር ተኩና ወደ እሷ አይዞሽ ተረጋጊ ወደ ማለት ነው የደረስኩት። ና ብዙዎቹ በጣም አዝነዋል። በጣም አንደኛ ከጊዜያቸው አኳያ፣ ሁለተኛ የልጆቹ ሞራል። እኔ ዋናው የሚያሳስበኝ የልጆቹ ሞራል ነው። አሁን ልጄ በጣም እየተናነቀው ነው ና በጣም ለፍተዋል። ምን ይህንን አስር ወር በጣም በጭንቀት ነው ያሳለፍ ነው ና አብረን በጣም በቃ እኔ ጊዜን መስዋዕት አድርጌ ሁሉ ነገር ተቆጥበን ነበር በቤት ውስጥ ያሳለፍ ነው ና እንዲያን ነገር መሆኑ። ሁለተኛው ዙር ፈተና በቅርብ ጊዜ እንደሚሰጥ የትምህርት ሚኒስትሩ ገልጸዋል። መቼ ሊሆን እንደሚችል ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ኸርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። አሁንም ፌስቡክ ላይ ቀጥታ እያስተላለፍን ነው። አስተያየቶ ቻችሁን በዚህ በአስራ ሁለተኛ ክፍል ፈተና መሰረዝ ጉዳይ ላይ ያላችሁን አስተያየት አጋሩን አካፍሉን። አዎ እንግዲህ አሁን የምንሸጋገረው በሀገር አቀፍ አስራ ሁለተኛ ክፍል ፈተና መሰረዝ ምክንያት የተለያዩ ተፈታኞችን አዲስ አበባ ድረስ ደውለን አነጋግረናቸው ነበር። የተሰማቸውን አካፍለውናል። ፈተና ና ስለ ማትና እንድትጨርቀ ኦልሞስት ከአራት ቀን በፊት ምናምን ነገር ነበር የሰማነው። ግን ወሬ ነው ውሸት ነው ምናምን ነገር ተብለን ነበር። ምክም አምንም እንደዛ ተብሎ ውሸት ውሸት ነው ተብሎ ነበር የተስተባበለ እሁድ ማታ ሁላ በሚገርም ሁኔታ እሁድ ማታ ሁላ ዜና ላይ ውሸት ነው የሚል ወሬ ተነግሮ ነበረ። ከዛ ሰኞ ጠዋት እንግሊሽ ፈተና ጀምረ ኦልሬዲ ጀምረናል። መቶ ሀያ ጥያቄ ከፈችነ ምክል ልንወጣ ስንል አቶ ተባለን ባለን ከአስራ አምስት ደቂቃ በኋላ ጠበቅና፣ ፈተናው ሊያልቅ አስር ደቂቃ ምና ነገር ሲቀረው የሴዮ ተማሪዎች እሺ አሁን መውጣት ትችላለች ተባለን። ልክ ስንጣ ሱፐርቫይዘሩ በርቀው እንትናችን ሲቀመኑ ኮሴ ሽከትን ተቀብለው ነበረ። ከዛ ወዲያው ደግሞ ስንጠይቅ፣ ወደታች ስንወርድ ስን ወደታች መወርዳ ትችሉም ሆይ ጠብቆ ተባለን። ከዛም በኋላ ከዛ የሚፈተኑ ልጆች ጨርሰው ከተሰበሰበ በኋላ አንሰ ወደ ሰላሳ ደቂቃ ምናምን ክላስ ውስጥ መውጣት ሳንችል እዛው ቆይተን ይሄ ነገር የተነገረን እና ሲነገረንም ሁለት ሱፐርቫይዘሮች ገብተው ፈተናውን እንደተሰረቀ ነገሩን። ከዚህ በኋላ ከሰዓት የሚኖረው ማስ ፈተና በሶሻል ሚዲያ እንደተለቀቀ ነገሩን። የሚነገሩን ስለዚህ ሌላውን ትምህርት እንዳልተሰረቀ ምንም ማስረጃ ስለሌላቸው ሌላውን ትምህርት ተሰርቋል የሚል ግምት ስለነበራቸው ቀጣዩን ፈተና መቀጠል እንደማይንችል ከሰዓትም ተመልሰን መምጣት እንደማንችል ወደ ቤታችን እንድንመለስ ነበር ያዘዙ። እንደ አቶ መግለጫ ሰጥተው ነበር ተብሏል። ሰኔ ሀያ ሰባት ከሰኔ ሀያ ሰባት እስከ ሰኔ ሰላሳ ነበረ የተባለው። እንግዲህ ምን ያህል እውነት ይሁን ውሸት ይሁን አናውቅም። በደረሰን መረጃ መጠን እንደዛን የተባለው አንድ ነው። ሁለተኛ ግሞ ስኮላርሽፕ ያደረሳቸው ተማሪዎች ይሉ እንደዛም ሆኖ የነሱ ዴድላይን ይደረሱ ይህን እንዳቀሳቸው ደግሞ እነሱ ሄዳሱ። ምክንያቱም የዚህን ኤቪደንስ ማቅረብ አለባቸው። እንደሰተ ጥሩ ውጤት እንዳመጡ ማቅረብ አለባቸው። በዚህ በዚህ በዚህ መልኮ እኛን አፌክት ያደርገናል። አንድ ተማሪ ለማስሄድ ለማዘጋጀት ይህን ሁሉ ጊዜ ቶሎ አድሮ አንድ ተማሪ ለማስሄድ አጣና ማለት ቶሎ እያደረ ነው የሚያጠናው። በደንብ ነው መዘጋጀት ያለበት። ምክንያቱም የህይወቱ የመጀመሪያው ከመሆኑ ድረስ በደንብ ነው የሚያጠና በደንብ ነው የሚዘጋጀ። ይህንን ለመዘጋጀት ምን ያህል አድካሚ እንደሆነ ምን ያህል በጣም አሰልቺ እንደሆነ ምክንያቱም ለፊቸራችን በጥሩ ፊቸር የምናደርገው ነገር እንደሆነ እኔም አውቀዋለሁ። ምክንያቱም ይ ተፈታኝ እንችልሆ እና ምን ያህል ከባድ እንደሆነ መጀመር ከሚያቅፈው በላይ ነው። ይሄንን ጉዳይ በአንድ ወር መግፋት ማለት ነው እንችላል። በጣም የሆነ የተሰራው ነገር በጣም ትክክል አለ ማለት ነው። ሲለክም አልነበረበትም። ከሰረተን በኋላ ጥሩ እንደሆነ ጥሩ ዲሲዥን ወይ ደግሞ በአፋጣኝ መልኩ ይሄ ነገር መሰራት ነበር ብዬ ነበር ማምነው። ሁሉም መለሽ ሚኒር ና አፍሮታ የተበሳጨበት ምክንያት የተናደደበት ምክንያት ይሄ ነው ይሄ ነው የማምን ነው። የዘንድሮ የአስራ ሁለተኛ ክፍል ማጠናቀቂያ ፈተና ተሰርዟል በመሰረቁ ምክንያት አንቺን በምን መልኩ ነው የሚጎዳሽ? እና እንዴት ነበር የት አካባቢ ነበረ ፈተናውን የምትወስጂው? የነበረው ጥቁር አንበሳ ነበር የምንፈተነው ልክ ፈተና እየተፈተንን ስንወጣ ወረቀት ስንተቀበሉ እኛን ከዛ ወረቀቱን ተቀብለውን ሂድ ወደ ቤታችሁ ዜና አዳምጡ ምናምን ተባልን። እኛ አልገባንም ነበረ። ከዛ ሲቀበሉን ምንድን ነው ምናምን ዜና አዳምጡ ወደ ቤታችሁ ሂዷልን። ዜና ስናዳምጥ ፈተና ተሰርዞ አልተባልን። ብዙ ተማሪ ተበሳጨ። ማለት በጣም ያናድዛል መሰረቁ እንደዚህ። እኔ ጠብቄ አላውቅም ነበረ። ስንት ጊዜ ተዘጋጅተን ፕሮግራም የያዝንበት ቀን እራሳችን የሚያዘጋጀንበት ቀን ተበላሽቷል። በጣም ተናደናል፣ ግን ያው ለበጎ ነው ብለን አሁን ድጋሚ ወደ ጥናት ተመልሰናል። አሁን መቼ ነው ፈተናው የተባለው? ሁለተኛው ፈተና ሰኔ ሀያ ሰባት እስከ ሰላሳ ብለዋል። ግን እንግዲህ ገና አንድ ወር ሙሉ ብሎ መጠበቅ ነው። ስለዚህ እንግዲህ አንድ ወር ጊዜ ደግሞ አለሽ ተጨማሪ። በዛ በተጨማሪው ሰአት ደግሞ አጥንተሽ እንግዲህ ጥሩ ፈተናውን እንደምትሰሪ ተስፋ እናደርጋለን። በጣም አመሰግናለሁ። እኔም ያው ባለችን ጊዜ ተጨማሪ ስላለን፣ እንደውም ያልተዘጋጁ ተማሪዎች እንዲዘጋጁ እድል የተፈቀደበት ሰዓትም ስለሆነ ያው ምክንያት አለው ብዬ ነው የማስበው። እሺ እሺ። በጣም ነው የማመሰግነው። የምንፈተንበት ትምህርት ቤት ነበረው፣ ጥቁር አንበሳ ነው። ፈተና ስድስት ሰዓት የምትፈጠረው መጀመሪያ እንግሊዝ ነበር የምንፈተነው። እሱን ተፈትነን ከሰዓት በኋላ ይህ ዜና ተሰማ፣ ማለትም ፈተና ተሰርቋልና ከሰዓት አትመጡም ተባለን። ከዛ ያለን አማራጭ እዛው አካባቢ የስድስት ሰዓት ዜና ማዳመጥ ነበረብን። ከዛ ዜና ስናዳመጥ ያው ፈተናው በመሰረቁ ምክንያት ይህ ፈተና ተሰርዟል ተባለ። ያው በዛን ሰዓት ተማሪዎች አይደለም መጨናነቅ ከፈጠረ ተረበሽን እና ያ ነበረ ምክንያቱም ይህን ሁሉ አመት አስተማሪዎችን አስተማሪዎቻችን በደንብ አስተም ተዘጋጅተንበት፣ በዛን ሰዓት እንደዚህ አይነት መፈጠሩ በጣም ለእኛ አበሳጭተናል። ቢሆንም ግን የቀን መለወጥ ለእኛ ምንም አይደለም። በዛ ሰዓት ብንረበሽም ያው ከዚህ በኋላ እንደምንሰራ እናውቃለን። ያደመጣችሁት መስታወት አራጋው ከዚህ ወደ አዲስ አበባ ደውላ የተቀበለችውን አስተያየቶች ነበሩ። እስክንድር ፍሬው ደግሞ ራሱ ከዛው ከአዲስ አበባና ከአካባቢው ያናገራቸው ተፈታኞች አስተያየት ሰጥተውናል። እስኪ እናድምጥ። እኔ በጣም ማለት ደርሷል ምናም ብለን ለፈተና ከተዘጋጀን በኋላ ከዚህ በኋላ አንድ ወር ጊዜ የሚጠመር በጣም በጣም ያስጠላልን ያናጠል። በጣም ማለት በጊዜያችን ነው የተጫወቱት። በጣም ተናደናምን ላችንም ማለት ምን ያህል ተማሪዎች ጋር ደርሰዋል ብለሽ ታስቢያለሽ? ይሄ ጥያቄው ሊሆን ይችላል፣ መልሱ ሊሆን ይችላል። አብዛኛውን ፌስቡክ ተጠቃሚው ተማሪ በአብዛኛው ይደርሰዋል ብዬ አስባለሁ። ምክንያቱም ጥያቄውን መልሶቹ ፖስት ተደርገው ነበረ። ከፈተናው በፊትም ከፈተናው በኋላም የተለያዩ ነገሮች ፖስት ተደርገው ነበረ። ተማሪው በአብዛኛው ይደርሰዋል ብዬ አስባለሁ። አንቺ ደርሶች ነበረ? አዎ ደርሶኝ ነበር፣ ያ በፌስቡክ ተመልክቼ ነበረ። ኢንግሊሽ ማታማቲክስ ሁለቱም ታጀክቶች ተመልክቼ ነበር። ፌስቡክ ላይ መልሶቹንም ጥያቄዎችንም ተመልክቻለሁ። እኔ እንጃ መግለጽ አልችልም። ትናንትና እውነቱን ላይ አይመስልም ነበር እና በሰዓቱ ስሰማው እንትኑ አልነበረም፣ በቃ ጥሩ ስሜት ላይ አልነበርኩም። ችልስ አሁን ጊዜያችን ላይ እንደ መጫወት ማለት ነው እኮ። ወይ ትምህርት የለም ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል፣ ከፊት ያለውን አንድ ወይ ሌላ ሱም እንዳንሰራ በዚህ በፈተና ሀሳብ ውስጥ ያለ ነው እና በቃ ደስ ስልህ ደግሞ እስከ ዛሬ ግባችን እስ ግንቦት ሀያ ሶስት ላይ ላይ ነበር ግባችን። ያንን አይተን ነበር ስንሰራ ነበረ። ስለዚህ እኔ በመራ ደግሞ ብዙም ደስተኛ አይደለሁም። በጣም በጣም ደንግጠናል። በተደረገውም ነገር ግራ ገብቶናል። እኛ ተዘጋጅተናል ብለን ፈተናችንን ተፈትነን ስንወጣ እንግሊሽን የተነገረን እና ሬዲ ለነበርንበት ፈተና እንደዚህ ስንባል፣ በትክክል ምን ነበረ የተነገራችሁ ቃል በቃል እስቲ የምታስታውሰው ከሆነ የእንግሊዝኛው ፈተና እንግዲህ የመጀመሪያ ፈተና ነበረ፣ ከምትወስዷቸው ፈተናዎች ውስጥ ማለት ነው። ቀጥሎ ማቴማቲክስ ወይም ሂሳብ ይቀጥል ነበረ። ምንድነው በትክክል የተባላችሁት የነበረው? እና ይህን ያወጡ እንግሊሽ ከፈትለን ከጨረስን በኋላ ነው። እና እንግሊሽን አይተን ጥሩ ነው ብለን ለማት ተዘጋጅተን ነበር። እነሱ በቃ ፈተናው ልክ አይደለም ተሰርቋል፣ በተማሪ እጅ ገብቷል፣ እና ትምህርት ሚኒስቴር መራዘም እንዳለበት አሳውቀናል ብለው ነው የነገሩ ትምህርት ቤታችን። ምን አለ ተማሪው? ልክ የፊል ነገር እስኪ የነበረውን ነገር ንገርኝ። ምን አለ ተማሪው? የተቀላቀለ ስሜት ነበር የነበረው። በመራዘኑ ደስ ያለውም አለ፣ የተከፋም አለ። ብዙ ለክረምት ብዙ ነገር ያሰበ ተማሪ የተከፋ አለ። በእርግጥ አውጥቶ አልቅሶ መከረኝ ወገን ስማይ ከሰባት ወር በላይ የሆነው በኦሮሚያ ክልሎች በተቀሰቀሰው ተቃውሞ ምክንያት የኦሮሚያ ተማሪዎች ከትምህርት ገበታቸው በመፈናቀላቸውና ለፈተና ባለመዘጋጀታቸው ፈተናው እንዲራዘም የመዘጋጃ ጊዜም እንዲሰጣቸው ስንል የሚመለከታቸውን አካል ጠይቀን ስለተከለከልን ነው ፈተናውን በመስረቅ በማህበረሰብ የመገናኛ ብዙኃን እንዲሰራጭ ያደረግ ነው ይላሉ አቶ ጀዋር መሐመድ። ከኦሮሚያ ክልል ወጣቶች አስራ ሁለተኛ ክፍል ተፈታኞች ጋር ይህ የፈተና መሰረዝ ጉዳይ በመያያዝ አንዳንድ ወሬዎች ይሰማሉና፣ ስለዚህ የምትለው ነገር ምን አለ? እንግዲህ እንደሚታወቀው ላለፉት ስድስት ወራት በኦሮሚያ ውስጥ የህዝብ ተቃውሞ ነበረ። በዚህ ህዝብ ተቃውሞ ውስጥ በግንባር ቅድምነት ሲሳተፉ የነበሩት ተማሪዎች እንደመሆናቸው መጠን ትምህርት ቤቶች በአብዛኛው ዝግ ነበሩ። ስለዚህም መንፈቅ ዓመት ያህል ተማሪዎቹ በተረጋጋ መልኩ ትምህርት ሲማሩ ስላልነበሩ ለፈተና ዝግጁ መሆን አልቻሉም። ከዚህ የተነሳ የዛሬ ሁለት ወር አካባቢ ቤተሰቦች፣ ተማሪዎች ተማሪዎችና መምህራን ለየወረዳው ትምህርት ቢሮዎች በደብዳቤ በመጽሐፍ እና በአካል በመድረስ በመድረስ የአስራ ሁለተኛ እና የአስረኛ ብሔራዊ ፈተናዎች ጊዜ ተራዝሞ የመዘጋጀ ጊዜ እንዲሰጣቸው ጥያቄ ያቀረቡ ከዛም የምሁራንና የሀገር ሽማግሌዎች የኦሮሚያን ትምህርት ቢሮ ኃላፊዎች በማነጋገር ፈተናው የፈተናው ጊዜ እንዲራዘም ጥያቄ ያቀረቡ የኦሮሚያ ባለስልጣናትም ወደ ፌዴራል መንግስት አቅርበው የፌዴራል መንግስትን ሲጠይቁት ጥያቄው ተቀባይነት ሳያገኝ ቀረና ፈተናው ወደ መውሰድ እንዲወስዱ እንዲገደዱ ተደረገ። ይህ ውሳኔ በተወሰነበት ጊዜ ከውስጥ ለውስጥ ሲደረግ የነበረው ሙከራ ወደ ውጭ ወጥቶ ጫና ማድረግ አስፈላጊ ስለሆነ ከፌዴራል መንግስት እስከ ወረዳ ድረስ ያሉ የትምህርት ቢሮ የትምህርት ጉዳይ ኃላፊዎች ስልኮችን በኢንተርኔት በማሰራጨት በኢትዮጵያ ስልክ ወጪ ሀገርም የስልክ ጥሪ ተደርጎ ሰው እንዲማጸናቸው ተደረገ። ይህ መጠነ ሰፊ የሆነ ተማጽኖም አድማጭ አላገኘም። እናም ያው ፈተናው እንዲወሰድ ግዴታ ሆኖ ተገፋበት። ፈተናው እየተቃረበ በሄደ ቁጥር ፈተናው የመጨረሻው እርምጃ የተደረገው ይህ ፈተና በማንኛውም መልኩ ካልተቋረጠ በስተቀር ይህ ትውልድ ሙሉ በሙሉ ከፈተናው የሚወድቅበትና የሚጎዳበት መሆኑ ስለታሰበበት ፈተና ማስተባበል አለበት በሚል ይሄ እዚህ ላይ ሰሩ የነበሩ ልጆች ፈተናው በእጃቸው በማስገባት መጠባበቅ ጀመሩ። ፈተናው አንድ ቀን ሲገረው የዚህ ፈተና ኮፒ ለትምህርት ሚኒስቴር ተላከ። ፈተናው በእጃችን ያለው ለትምህርት ሚኒስቴር፣ ለማን ለማን? ለትምህርት ሚኒስቴር ባለስልጣናት እነማን ናቸው ስማቸው ልትነግረኝ ትችላለህ ከሚኒስትሩ ጀምሮ የፈተና ሀላፊዎች ኪኪ የሆኑ በዚህ ላይ ወሳኝ ናቸው የተባሉ ሰዎች እንደደረሳቸው መረጃ አለን እሺ እናም እነዚህ ሰዎች ፈተና እጃችን ገብተዋል ቢያንስ በኦሮሚያ ካንስል አድርጉት በሌላው ብሔራዊ ክልሎች እንዲቀጥል የሚል ማሳሰቢያ ተሰጣቸው ይሄንን ማሳሰቢያ ከማቀበል ይልቅ ሄደው ወደ ሚዲያ በመውጣት ምንም የወጣ ፈተና የለም ነገ ተረጋግታችሁ ፈተና ውሰዱ ወደሚል ሲኬድ ፈተናው በኢንተርኔት ተሰራጨ። ፈተናው በኢንተርኔት ከተሰራጨ ማን ያሰራጨው ይሄንን ፈተና በኢንተርኔት? ይሄንን እንግዲህ በተደራጀ መልኩ ዋና ዋና የሆኑ በሶሻል ሚዲያ ስፋት ያላቸው ተከታይ ያላቸው ሰዎች ላይ ተልኮ እኔም ሌሎችም ደርሶን ወደ ማሰራጨት ሄድን። ከዚህ በኋላ ከተሰራጨም በኋላ ራሱ ውሸት ነው ወደ ማለት የሄዱበት ሁኔታ ነበረ። በማግስቱ ለማመን ተገደው ካንስል አድርገውታል። ፈተናው እንዴት እጃችሁ ሊገባ ቻለ? በመጀመሪያ ደረጃ ከየት በየትና በምን ሁኔታ የሚለውን ለመግለጽ አስፈላጊ አይደለም፣ ለሰዎች ደህንነት ሲባል። አሁን የኦሮሚያ ወጣቶች እያነሱት ጉዳይ ነበረ። በዚህ ጉዳይ ላይ መንግስትም ከኦሮሚያ ክልል ጋር በመደራደር ላይ ነበር የነበረው። አሁን ብሔራዊ ፈተና ላይ ይሄንን ማምጣቱ መፍትሄ ነው ብላችሁ ታስባላችሁ? ግዴታ ነው። ግዴታ ነው ምክንያቱም ቅድም እንዳልኩሽ ተጎድተዋላ ልጆቹም። አንደኛ ሲታሰሩ ሲገደሉ ነበር። ያ ብቻ አይደለም። እስቲ አስቢው አንቺ የአስራ ሁለተኛ ክፍልን ትምህርት ለስድስት ወር ሳት ተማሪው ፈተናውን ተፈተኝ። ለዛውም ሌላ ክልል ላይ ሰው በተረጋጋ ሁኔታ ሲማር ከነበረ ተማማሪ ጋር ነው የምትወዳደረው። አስራ ሁለተኛ ክፍል ፈተና ማለት ብሔራዊ ውድድር ማለት ነው። አንቺ ስድስት ወር ሳት ተማሪ፣ እኔ ስድስት ወሩን በደንብ ተምሬ ሁለታችን ተመሳሳይ ፈተና ወስደን እንወዳደር ቢባል ፌር ይሆናል ወይ? ተቀባይነት ሊኖረው ይችላል ወይ? ያ ፈተና ትክክለኛ ሊሆን ይችላል ወይ የሚለው መታየት አለበት። እና ይህን ፈተና ከወሰዱ እነዚህ ልጆች እንደሚጎዱ ታስቦ ነው። በነገራችን ላይ ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰደው እና ይህ የኦሮሚያ ተማሪዎች ለብቻ ለመጥቀም ወይም ሌላ ያለም በዚህ በልኩ የተደረገው ይሄ እርምጃ የኦሮሚያ ተማሪዎች ተጠቅመዋል። የት ይጠቀማሉ? ምክንያቱም መንግስት ተገዶ ሳይወድ ጊዜ ባራዘም ይኖርበታል። በዛ በራዘምበት ጊዜ ውስጥ ልጆቹ ሙሉ በሙሉ ስድስት ወር እንኳን ባያገኙ ለማጥናት ተረጋግተው ለመስራት ጊዜ ስለሚኖራቸው ቢያንስ ቢያንስ የተወሰነ የማካካሻ ጊዜ ይኖራቸዋል። እሺ ስለዚህ አሁን ሙሉ ኃላፊነቱን እናንተ ናችሁ። አሁን የዚህ የአስራ ሁለተኛ ክፍል ብሔራዊ ፈተና የመሰረዙን ሙሉ ኃላፊነት የምትወስዱት እናንተ ናችሁ ማለት ነው። ሙሉ ኃላፊነቱን የሚወስደው የኦሮሞ ህዝብ ነው። የኦሮሞ ህዝብ ነው ከመንግስት ጋር እየታገለ ያለው የኦሮሞ ህዝብ የተለያዩ እርምጃዎችን በዚህ ላይ ብቻ ሳይሆን፣ ከዚህ በፊት የተለያዩ የትግል ስልቶቹን ቀይሶ ሁሉም የኦሮሞ ህዝብ ሲሳተፍበት የነበረ ተቃዋሚ ብቻ አይደለም፣ የመንግስት ባለስልጣናት የመንግስት የሚያስተዳድረው ፓርቲ፣ ዶክተሮች፣ መምህራኖች፣ ፖሊሶች፣ ወታደሮች ከላይ እስከ ታች እየሰሩበት ያለበት እንቅስቃሴ ነው። ይሄ የአንድ ግለሰብ ወይም ደግሞ የአንድ ቡድን ወይም ደግሞ የወጣቶች ወይም ደግሞ የእናቶች የሚል ጉዳይ የለውም። ኃላፊነቱ የሚወስደው የኦሮሞ ህዝብ ነው። ይሄን ስራ ሰክሰስፉሊ ሰክሰስፉሊ የሰራው የሚታወቀ እና ይሄ ፖለቲካ አቋም ራሱ አንድ የሌለው ግን በማንነቱ ላይ እና በህዝባዊ ህሊናው ላይ የመጣው ህልውናው ላይ የመጣው ጥቃት መመከት የጋራ ኃላፊነት አለብን ብሎ ያመነ የኦሮሞ ህዝብ ነው ይሄንን እርምጃ የወሰደው ለተወሰደው እርምጃ ክሬዲቱንም የሚወስደው ኃላፊነቱንም የሚወስደው ወደፊትም ከዚህ የተሻለና ከዚህ የተወሰበሰበ ከዚህ የበለጠ እርምጃ ሊወስድ የሚገባው ክሬዲቱም ቢሆን ሀላፊነቱም ቢሆን የሚሸከመው መላው የኦሮሞ ህዝብ ነው። በምን ማረጋገጥ እንችላለን? መላው የኦሮሞ ህዝብ ይሄንን ፈተና መቃወሙን። ምክንያቱም አሁን እናንተ በተቃዋሚ በኩል ነው ያላችሁት እና በምን እናረጋግጣለን? አይደለን። እኛ ከተቃዋሚ በኩልም አይደለንም። ማረጋገጥ ካስፈለገ ከደንቢ ዶሎ እስከ ጨለንቆ፣ ከጨለንቆ እስከ ሞያሌ፣ ከሞያሌ እስከ ሽንሌ በመደወል ህዝብን በመጠየቅ ማግኘት ይቻላል አንድ አይነት አቋም ያለው ኦሮሚያ ውስጥ ያለውን ተማሪ መጠየቅ ይቻላል። ምናልባት ከመንግስት ጋር መንግስትን በመፍራት ስማቸውን ሰጥተውሽ ማስታወቂያቸውን አሳይተውሽ ላይሰጡ ይችላሉ። ወይም ደግሞ የመንግስት ውስጥ ያሉ ባለስልጣናት ለስልጣናቸው ሲሉ ለህይወታቸው ስለሚፈሩ ዋሽተው የመንግስትን አቋም ሊነግሩ ይችላሉ። ግን የማረጋግጥልሽ ከላይ እስከ ታች አንድ አቋም መኖር የምነግርሽ ይህ ፈተና ከአንድ ቦታ አይደለም የሚወጣው፣ ከመዓት ቦታ ነው ተሰብስቦ የመጣው ማለት ነው። ይህ የሚያሳይሽ በመጠነ ሰፊ ህዝቡ ከላይ እስከታች ያለው በነገራችን ላይ ፈተና በምሁራኖች ተዘጋጅቶ በፖሊሶች ተከቦ ፖሊስ ጣቢያ ነው የሚሄደው። ይህንን ማን ያወጣው? የመንግስት ሴኪሪቲ አካል ራሱ የሚሳተፍ መሆኑን ማየት ይቻላል ማለት ነው። እና ይሄን ለማረጋጋት ኦሮሚያ ውስጥ ሰርቬይ ማድረግ ነው። ይሄ ደግሞ የእናንተ የሚዲያ ሀላፊ ሀላፊነት አለበት። እሺ፣ አቶ ጃዋር በጣም ነው የማመሰግነው። እንግዲህ ሌሎች ጥያቄዎች ከህዝብ ወይም ከአድማጭ ከመጣ እንዲሁ መልሰ እንደውለን ጥያቄዎቹን ወደ እናንተ እናቀርባለን። ስለዚህ ፈተና ጉዳይ አመሰግናለሁ። ዛሬ እኔም አመሰግናለሁ። ወገን ዘመድ የለኝ ሀብት የለኝ ምክጄ ስማይ ልጄ የተከበራችሁ አድማጮቻችን እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል። በፌስቡክ ቪኦኤ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳችሁ ያመሸነው ሱራፌል ሽፈራው፣ እኔም መስታወት አራጋውንን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። እያለ ሲመክረኝ እየተማረረ፣ አይ ልጅነት፣ እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባሰ፣ ስቶኝ ገባ ከቤት እያለቃቀ እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ